ሽፍቱ አቅራቢያ ከወደቀው ቦይንግ 737 ማክስ 8 ጀት አውሮፕላን አብራሪ ውስጥ የተገኘው የመረጃ ቋት ወይም ብላክ ቦክስ ለምርመራ ወደ ውጭ እንደሚላክ በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክተር ኮሎኔል አምድዬ አያሌው ለአሜሪካ ድምፅ ገለጹ። የማንበቢያ መጣሪያው የኢትዮጵያ አየር መንገድ ቢኖረውም ወደ ውጭ የሚላከው ጉዳዩን በነፃነት ለመመርመር እንደሆነ ዳይሬክተሩ ተናግረዋል ሙክታር ጀማል ነው ያነጋገራቸው አመሰግናለሁ ኮሎኔል አምድዬ አያሌው በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ እኔም አመሰግናለሁ ኮሎኔል በቅርብ የተገኘው የመረጃ ቋት ወይ ደግሞ ብላክ ቦክስ የሚባለው በተመለከተ አሁን ያለበት ደረጃ ምንድን ነው ጉዳዩን ለመመርመር እና እውነታውን ለማወቅ ደግሞ የት ነው ማን ነው ማድረግ የሚችለው? እንደምታውቀው ይህ የመረጃ ቋት ብዙ ኢንፎርሜሽን የያዘ የአውሮፕላንን ሁሉንም ፓራሜትር የአውሮፕላንን እንቅስቃሴ ሁሉ የሚዘመዘግብ መዘግብ በመሆኑ ይህ የመረጃ ቋት እዚህ ሀገር ውስጥ ለማንበብ ረቀቅ ያለ ሶፍትዌር ይፈልጋል። ራሱን የቻለ የራሱ ሶፍትዌር አለው። በዚህ ምክንያት ወደ ሌላ አቅም ወዳለው ሀገር ወስደን እናስመረምራለን። ብዙ ሀገሮች ይሄ ሶፍትዌር የላቸውም። በተለይ እንደዚህ እንደ እኛ ሀገር ያሉ ሀገሮች የላቸውም። ኢትዮጵያ አየር መንገድ አላቸው፣ ግን አሁን እነሱ ኦፕሬተር ስለሆኑ፣ የአውሮፕላኑ ባለቤት ስለሆኑ፣ የምንመረምረው ደግሞ እኛ ስለሆን፣ ወደ ሌላ ሀገር ወስደን ማስመርመር ስላለብን፣ ግዴታ ወደ ውጭ እንድንወስድ እንገደዳለን። በምን ያህል ጊዜ ነው ሄዶ ተጠንቶ ይመለሳል ተብሎ በግምት የተቀመጠው? ይህን አሁን ልነግርህ አልችልም። ወደሚወሰድበት ሀገር ያለው አሰራር የራሳቸው አሰራር ስላላቸው ሳምንትም ቀናትም ልልህ አልችልም። ቢያንስ ከሳምንት ያላነሰ ይወስዳል ብዬ እገምታለሁ። የእኔን ግምት ነው የምነግርህ። በዛ በምንሰራበት ሀገር ላይ ሁኔታው ይወሰናል። ጉዞ መች ነው ማለት ነው? አሁን ሊላክ ተዘጋጅቷል፣ ይተልኳል ሁሉ ነገር ተዘጋጅቷል። ጉዞ መቼ እንደሆነ በመንግስት ደረጃ የተያዘ ነው። መቼ እንደሆነም ገና አላወቅንም። ኮሎኔል፣ ምናልባት የመጨረሻ ጥያቄ፣ የት ነው ይሄ ነገር ይታያል ተብሎ የታሰበው ከሀገር ደረጃ ማለት ነው? አላወቅነውም እስካሁን ድረስ። መንግስት በሚሰጠ መንግስያ ምስር ወደዚ ሀገር እንድትወስዱ ተብሎ ሲታዘዝ ዘንድ እንሄዳለን። ምናልባት የጠየቁ እንደ አሜሪካ አይነት ሀገሮች ጥያቄ ያቀረቡ አሉም ይባላል። ከዚህ አንጻር ያለት ሀሳብ አለ። በእርግጥ ብዙ ሀገሮች ይጠይቃሉ። ከራሳቸው ኢንትረስት ይሆናል ወይም እኛም ለመደገፍ ሊሆን ይችላል። ነገር ግን ለእኛ የሚመቸንን የተከሰተውን አደጋ ለመመርመር ሙሉ ኢንፎርሜሽን ይሰጠናል ብለን የሚያነብልን ሀገር በመንግስት ደረጃ የሚወሰንና እኛም ደግሞ ያንን ተከትለን የምንሄድ ይሆናል። በጣም ነው የማመሰግነው ኮሎኔል አምድዬ አያሌው ፈንታ፣ በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ ይህን ቃለ መጠይቅ ስላደረጉ በአሜሪካ ድምፅ አድማጮችም በጣም አመሰግኑታለሁ። እሺ፣ እኔም አመሰግናለሁ።